የእስክንድርን የሽልማት ዜና ትንተርስን የእስክንድርን ባለቤት በዚህ በዩናይትድ ስቴትስ የምትገኘውን ሰርካለም ነጋን አነጋግረናል። ሰርካለም ፋሲል፣ በቅድሚያ እንኳን ደስ ያለሽ። ባለቤት እስክንድር ነጋ ፔን ካናዳ በመባል የሚታወቀው ለጸሐፊዎችና ለጋዜጠኞች መብት የቆመ ድርጅት 36ተኛው ዓለም አቀፍ የጸሐፊዎች ወይም የደራሲያን ክብረ በዓል ላይ የአመቱ በሰብአዊነት ለተሰየመው ሽልማቱ አሸናፊ አድርጎታል። እንኳን ደስ ያለሽ። እንኳን አብሮ ደስታ አለን አሉላ። ይህ ደስታ የእኔ የእስክንድር ብቻ አይደለም። ኢትዮጵያ ውስጥ ያሉት የነጻው ፕሬስ አባላት፣ በስደትም ያሉት በተለያዩ አለማት ውስጥ ያሉ ጋዜጠኞች፣ እናንተ ጨምሮ የሁላችንም ደስታ ነው። እኔም እንኳን ደስታ ላችሁ እላለሁ። እስክንድር ከዚህ ቀደምም በርከት ያሉ ዓለም አቀፍ ሽልማቶችን አግኝቷል። በእስክንድር እስርና በተለይ በአሸባሪነት ተወንጅሎ 18 ዓመታት የተፈረደበትን የጋዜጠኞች ተሟጋች የሆኑ ድርጅቶች የሰብአዊ መብት ተሟጋች ድርጅቶች ብዙ የጻፉበት ነው። እስኪ ዛሬ ወዳለበት ሁኔታ ወሰጅን ስርካለም፣ አንቺ በዚህ በዩናይት ስቴትስ ከልጃችሁ ጋር መኖር ከጀመርሽ ጥቂት ጊዜ አስቆጥረሻል። ይሁንና አሁን እስክንድር ስላለበት ሁኔታ ምን የምታውቂው አለ እስክንድር ስላለበት ሁኔታ በየዕለቱ ትከታተላለሁ የሚጠይቁት ሰዎች ጋር ደውላለሁ። አንዳንድ መረጃዎች ይሰጡኛል። እስክንድር በአሁኑ ሰዓት በጤናውና በሞራሉ በጥሩ ሁኔታ እንደሚገኝ በተራይ በሞራሉ በጥሩ ሁኔታ እንደሚገኝ ያውቃለሁ፣ ሰምቻለሁ። ከዛ ባለፈ ግን አስራ ስምንት ዓመትን ፈርደውበት እርካታ ያልሰጣቸው እስክንድርን ጠዋትና ማታ በማሰቃየት ላይ እንደሆኑ እሰማለሁ። የጠያቂ ቁጥር ገድበውበታል። እስክንድር እንደማንም ምስለኛ አይጠየቅም። ከሶስት ሰው ባልበለጠ ሰው አይጠየቅም ለሰላሳ ደቂቃ። ከዛም ባሻገር የሚተኛበት ቦታ ላይ በአንድ ሌሊት ውስጥ ሶስት ጊዜ እየገቡ ፍተሻ እንደሚያካሄዱበት ሰምቻለሁ። ያሉትን የሚያነባቸውን፣ የገቡለትን መጽሐፎች፣ ከዛም አልፎ እኔ እራሴ ያስገባሁለትን መጽሐፍ ቅዱሱን መነጠቁን ሰምቻለሁ። አንዳችም ነገር እንዳያነብ እስር ቤት ውስጥ ያሉትን ክፍል ውስጥ ያሉትን አልበቃ ብሏቸው እቃ እየዘረገፉ ወረቀት ነው በሚል እቃ ማስቀመጫ ካርቶኖችን ሁሉ እንደወሰዱበት እንደውም እስክሪብቶ ይዞ ቢገኝ የሚል ትዕዛዝ ሁሉ እንደሰጡ ሰምቻለሁ። ይሄም እስክንድር በአንድ በቱ የላከቢ ነው፣ መጽሐፍ ቅዱሴን ቀሙ፣ በአንድ ሌሊት ሶስት ጊዜ እየገቡ ቤቴን ይፈትሻሉ ብሎ በአንድ በቱ የላከቢ ነው፣ በቤተሰቦች በኩል። በዚህም ብቻ አልበቁም ሰሞኑን የሰው ቁጥር ከመገደብ አልፈው ጥጋብ አስቸግሮታል በሚል ስንቅ ሳምንት አይሞላውም ከተወሰነ በላይ እንዳይገባለት አድርገው የመለሱበትም ሁኔታ እየሰማሁ ነው ያለሁት። እስክንድር የታሰረው ከአምስት ሰዎች ጋር ነው። አበበ ቀስቶ በሙስና ተጠርጥሮ የታሰረው ገብረ ገብረዋድ፣ ኮሎኔል ጌታቸው ብርል የሚባሉና መላኩ ተፈራ ከሚባሉ ሰዎች ጋር ነው። በግልፍ ነው ምግብ የሚገባላቸው። የእስክንድር ተራ ዛሬ ይሆናል አራቱንም የሚያካትት ምግብ አንዴ ነው የሚገባው። የሌላው ሰው ተራ ከሆነ ደግሞ ሌላውንም የሚያካትት። ምክንያቱም ከርቀቱ አንጻር ቀን በቀን ስንቅ ማድረስ ስለማይቻል ያንን ስንቅ ነው ቤተሰቦቻችን ይዘው ሄደው ጥጋባ አስቸግሮታል ብለው የመለሱባቸው እና አሁንም እስር ቤት ውስጥ ያሉት እስር ቤት ውስጥ ያለው ወንጀል የሚሰራበት ግስ ማብቂያም የለው እያበቃም አይደለም ያለው። ሰርክ አለም ፋሲል በስር ላይ የሚገኘው ባለቤትሽ እስክንድር ነጋ በዜና ቀደም ብለን እንደገለጽ ነው፣ ፔን ካናዳ በመባል የሚታወቀው የደራሲያንና የጋዜጠኞች ማህበር የዘንድሮ የሰብአዊነት ተሸላሚ አድርጎታል። የሚሰሙ ለውጥ የሚኖርባቸው ሁኔታዎችም ካሉ መልሰን እናገኝቻለን። ለአሁኑ በድጋሚ እንኳን ደስ ያለሽ። እግዜር ይስጥልኝ። ሰርካለም እንኳን አብረው ደስ አለን። እግዜር ያክብርልኝ። በጣም አመሰግናለሁ።